በሰሜኑ የኢትዮጵያ ክፍል ሕግ የማስከበሩ ተግባር ከተጠናቀቀ በኋላ በዲፕሎማሲው መስክ በተከናወነው ስራ አመርቂ ውጤት ተገኝቷል ሲል የውጭ ጉዳይ ሚኒስቴር ገለጸ። ሰብአዊ ችግር መፍታት መጀመሩንም የሚኒስቴሩ ቃል አቀባይ አስታውቀዋል። መለስካቸው አመሀ ዝርዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ረፋዱ ላይ ለጋዜጠኞች እንደተናገሩት ካለፉት ጥቂት ሳምንታት ጀምሮ ከሀገሪቱ ጠቅላይ ሚኒስትር እስከ የውጭ ጉዳይ ሚኒስትሩና የተለያዩ ከፍተኛ መንግስት ባለሥልጣናት በዲፕሎማሲ ስራ ተጠምደው ሰንብተዋል። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ሊቀመንበር ልዩ የልኡካን ቡድንና ለሌሎች አካላትም የህወሓት ህገወጥ ቡድን ላለፉት ሁለት ዓመታት በላይ የተጀመረውን ለውጥ ለመቀልበስ አያሌ ወንጀሎችን መፈጸማቸውን ለማስረዳት፣ መንግሥት ላለፉት ጥቂት ሳምንታት በትግራይ ክልል የወሰደው እርምጃ ህግን ለማስከበር ጉዳይ እንደሆነ ማብራራታቸውን አምባሳደሩ አስታውሰዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ደግሞ በአፍሪካ ጎረቤት አገሮችና በአውሮፓ የተለያዩ አገሮች በመዘዋወር ያካሄዱትን ሥራም ዘርዝረዋል። በተለይ ህግ የማስከበሩ ስራ ተጠናቋል ከተባለበት ካለፈው ሳምንት መጨረሻ ጀምሮ የተሰራውን ዲፕሎማሲያዊ ስራ አምባሳደሩ እንዲገልጸውታል ጊዜ በተለይ ኦፕሬሽኑ በስኬት ከተጠናቀቀ በኋላ የስልክ ጥሪና የስልክ ውይይት አድርጓል። እዚህም ላይ የተነሱት ዋና ዋና ነገሮች ኦፕሬሽኑ በዝቅተኛ ክሳራ እንደተከናወነ፣ የመልሶ ማቋቋምና የተፈናቀሉትን የመመለስ ወደ ውጭ የመትንም ወደዚህ የማምጣት ስራ መጀመሩን አንዳንድ ወገኖች ለምንድን ነው ዲያሎግ ውስጥ የማትገቡት የሚል ነገርም ስለሚያነሱ፣ ዲያሎግን በተመለከተ ግን የትግራይ ኢንተሪም አድሚኒስትሬሽን አለ የተቋቋመ ከዛ ኢንተሪም አድሚኒስትሬሽን ጋር ዲያሎግ እንደሚካሄድ አስፈላጊ ከሆነ ከሲቪል ሶሳይቲው ጋር ከሀገር ሽማግሌዎች ጋር መናገር እንደሚቻል ነገር ግን በዚህ በኦፕሬሽኑ ውስጥ ከህግ በማፈንገጣቸው የሚፈለጉትን ወገኖች ጋር መናገር ግን እንደማይቻል እንደማይሆን እንደማይታሰብ በደንብ ነው የነገሯቸው ማለት ነው። እንደ አምባሳደር ዲና ሙፍቲ አገላለጽ በዲፕሎማሲው መስክ የተሳካ ስራ ተሰርተዋል የሚባለው በአንዳንድ ወገኖች የህግ ማስከበሩን ስራ እንደ የእርስ በርስ ጦርነት በመቁጠር ውይይት ሲካሄድ የሚለውን ማምከል መቻሉንና ጉዳዩ የውስጥ ጉዳይ መሆኑን ማስረገጥ መቻሉን ይመስላል። ይሄ በዲፕሎማሲው መስክ በጣም የተሳካ ነው የነበረው። በተለይ በሩዋንዳና በኡጋንዳ በኬንያ በዲአርሲ የተደረጉ ጉብኝቶች ከፕሬዚደንቶች ጋር የተደረጉት ኮንቨርሴሽን የተሳኩ ነበሩ። ይሄ ጉዳይ የኢትዮጵያ ውስጥ ጉዳይ መሆኑን በሚገባ ወሰዱበት። ነገር ግን ሁሉም በጋራ ያነሱት ቅድም ያልኳቸው አውሮፓም የነበሩት በስልክም ያነጋገር ናቸው፣ በአካልም ያገኘ ናቸው፣ አንድ ከንሰር ናቸው፣ ሁማኒቴሪያን ጉዳይን የሲቪሎችን ደህንነት በጥንቃቄ ያዙት ነው። ምን እንርዳቸው እዛ ላይ የሚል ነገር ነው ያለው ነገር ግን የኢትዮጵያን ሉዓላዊነት ጉዳይ የኢትዮጵያን ሕግ የበላይነት የማስከበሩን ኦፕሬሽን ሁሉም ከሞላ ጎደል ሲምፐተቲክ ናቸው ብሎ ማለት ይቻላል። ባለፉት ሳምንታት በትግራይ ክልል ተደርጎ በነበረ ወታደራዊ ግጭት ሳቢያ ስለተፈጠረው ሰብአዊ ጉዳትና ይህንን በሰላማዊ ሰዎች ላይ የደረሰ ችግር ለመፍታት እርምጃዎች እየተወሰዱ መሆናቸውንም አምባሳደር ዲና አብራርተዋል። ወደ ሱዳን የሄዱትን ዜጎች በሚመለከት የመመለሱ ስራ ቅድም እንዳልኳቸው ኢሚዲየትሊ ለመጀመር ከሱዳን መንግስትም ጋር ተስማምተናል። የት ነው ያሉት? ስንት ነው ያሉት? እነማን ናቸው? በምን ፖዚሽን ላይ ያሉት የሚለውን ነገር ኢትዮጵያ ኤምባሲም አስራምን ተሰጥቶ እየሰራ ያለበት ሁኔታ ነው ያለው። ሆፕፉሊ በአጭር ጊዜ ውስጥ ወደዚህ ይመለሳሉ። ስራ ጀምሯል። ባይደወይ ወደ አፌክትድ ኤሪያ ከሁለት ሶስት ቀን በፊት የተላከ ማቴሪያል ማት አለ ወይ ደርሷል ወይ ደርሳል ብዬ አስባለሁ የመድኃኒት? ያቅርቡት፣ እነዚህ የመሳሰሉት ነገሮች። ስለዚህ ሬፊጂስ የመመለሱም ነገር ከዚሁ ጋር የተያዘ ይመለሳሉ፣ ነው ቃል አቀባዩ። በሰሜኑ የሀገሪቱ ክፍል የተፈጠረው ሁኔታ በተመለከተ አንዳንድ ወገኖች አሰራጭተውት የነበረው የተሳሳተ ትርክት በአሁኑ ጊዜ እየተቃናና ትክክለኛው ገጽታ ስፍራውን እየተካው እንደሆነ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ